መፍትሄ ነው። ወደ መፍትሄው እንመጣለን። ጀምር አድርገህ ኋላ ኋላ ላይ የየበኩላችሁ መፍትሄ የምትሉትን እንጠይቃለን። ሌላው አሁን የተነሳውን ጥያቄ አልመለስክልንም። ምንድን ነው? እኔ ፌዴሬሽን ውስጥ አሁን ችግር የሚባለው ነገር እኔ ለእኔ እንደሚገባኝ ከሆነ የሀሳብ ችግር ከሆነ በዚህ ሁለት መደበኛ ስብሰባዎች ፊት ለፊት በምንገናኝበት ጊዜ ሀሳባችንን ተከራክረን በደንብ ተጨቃጭቅንበት መቀራረብ የሚቻልበትን ነገር ማምጣት አንዱ መፍትሄ ነው። በተቀራረብንበት መፍትሄ ላይ ውሳኔ ወስነን መሄድ ነው። ካልሆነ ደግሞ አብላጫው ማለት ማጆሪቲ እንደሚባለው ነው። አብላጫው ሰው የደገፈውን ሀሳብ እንደ ሁሉም ሀሳብ አድርገን ተቀብለን መሄድ መቻል ያለብን ይመስለኛል። አሁን ያለው ትልቁ ነገር አብላጫው ሰው ይሄንን ብሎ ሲወስን አነስተኛ የሆኑ ምንም አይነት ውሳኔ ቢወሰን ላለመቀበል የወሰኑ ሰዎች ስላሉ ያ ችግር ነው ማለት። የሀሳቡን ልዩነት በዛ መንገድ ማስወገድ አንችልም እና እኔ የሚታየኝ እንግዲህ የሀሳብ ልዩነት ካልሆነ በሀሳቡ ሀሳቡ ለፌዴሬሽኑ ይሄኛው ይጠቅማል ያኛው አይጠቅመም በሚል ተከራክረን መጨረሻ ላይ አብዛኛው ሰው ለፌዴሬሽኑ ይጠቅማል ብሎ እያንዳንዱ ቲም አንድ ቦት ነው ያለው። አብዛኛው ቲም ለፌዴሬሽኑ ይጠቅማል ብሎ ያሰበበትን አላማ ይዞ መራመድ ለፌዴሬሽኑ መስራት ማለት ነው። ፌዴሬሽኑ መደገፍ ማለት ነው። አለዛ ግን የለም ማጆሪቲ አብላጫም ብትሆኑ ይሄን ሀሳብ እኛ አንቀበለውም ብሎ በናሳ በባለፈ ድምፅ ተንቀሳቅሶ ያንን ነገር ላለመቀበል መሞከር አይደለም እንግዲህ ጽንፈኝነት ካልሆነ በስተቀር ሌላ እንትን አይኖረውም እና አለዛ ደግሞ በዚህ በአብላጫው ሳይድ ባለውና በአነስተኛ ሳይድ ባለው እንትኑ ግሩፕ ውስጥ እንደሚመስለኝ የዓላማ ልዩነት አለ ማለት ነው። የዓላማ ልዩነት ከሆነ የሀሳብ ልዩነት አይደለም። ይሄ የዓላማን ልዩነት እንግዲህ በድም በአስታራቂ እንትን አንተ አላማህን ልቀቅና ወደዚህኛው ዓላማ ግባ የሚል አይነት ነገር እየሆነ ነው። አብዛኛው ሰው በተለይ ብዙዎቹ ብዙ ሰዎች መሀል ያለውን ሁኔታ መሀል ገለልተኛ በመሆን ለማየት እንሞክራለን ለፌዴሬሽኑ የሚጠቅመውን ነገር ብቻ በማንሳት እና እንትን በማለት ደግሞ በአክራሪነት መንገድም የሚሄዱ አሉ በሁለቱም አካባቢ፣ እና ያ ነው አሁን እሷ ላይ እንደው ገፋ አድርግ እስኪ አሁን ለምሳሌ ጥላ፣ አሁንም ምን ያህል እንደነገረ አላስታውስም። እኛም ብንሆን በለኝ እስኪ። እኛ ስትል እንግዲህ አዝናለሁ፣ ሁለት ለመክፈል ፈልጌ አይደለም። እናንተ ናችሁ ሁለት ቦታ ይቆማችሁት። የፕሬዚዳንቱ አሰራር ችግር የለንም የምትሉ ወገኖች አላችሁ እና እኛም ብንሆን እንዲህ እንዲጉርለታለን የምትለው አለ። ቅድም አሉላ እንደ ጠቆም አድርጎ ነበር እንድትነግረን እናንተ ጋስ ምን ችግር አለ? ስ የምታውቀው አንተ ወይ እንግዲህ፣ እኔ እኛ የሚለውን ነገር አልቀበለውም። እኔ በአንድ ቲሞ ክዬ ነው የምሄደው። ቲሜ ነው ክዬ እስከሄድኩ ድረስ እዛ ባለኝ እንትን በስብሰባም ሆነ ባለው እንትን የሚመስለኝ ለፌዴሬሽኑ ጥሩ ነው የምለውን እንጂ እኔ ማንንም ሰው ግለሰብ ወይም ሰውን ደግፌ አልሄድም እዛ የምታወቅልኝ ይፈልጋለሁ እኔ የሄደው ቲሜን ኦክዬ ፌዴሬሽኑ ጥሩ ነገር እንዲያደርግ ለሚያደርገው ነገር ለመደገፍና ለፌዴሬሽኑ ጥሩ አሰራር እንዲኖር ለማድረግ ነው። እና በምቃወምበት ጊዜም ለፌዴሬሽኑ የማይጠቅም አይነት ነው የሚለውን ሀሳብ ነው የምቃወመው። የምደግፈውም ለፌዴሬሽኑ ይጠቅማል ለምለውን ነገር ነው። በአሰራር ደረጃ አሁን እንትና እንዳለው አሁን ያለው ኤግዜኪቲቭ ኮሚቴ አምን ብዙ ጊዜ ብዙ የተለያዩ ኤግዜኪቲቭ ኮሚቴዎች ማለት የስራ አመራር ስራ አስፈጻሚ ኮሚቴዎች አብረው ሲሰሩ አይተናል። በእነሱም መሀል ያሰራርና ሀሳብ ያለ መግባባት አለ። ግን በአብዛኛው ብልጫ ወስነው በሚያሳልፉት ነገር ስለሚንቀሳቀሱ አሁንም ያሉት ዘጠኝ አባሎች በውስጣቸው ተከራክረው ፕሬዚደንቱም ይህንን ቢፈልግ ሌሎቹ ስምንቱ ዝም ብለው አይቀበሉትም። እስቲ ሀሳቡን ተጋርተው ይህን ነገር በቦት እናሳልፈው ብለው እንጂ አለዛማ ፕሬዚደንቱ ብቻው እንደፈለገ ያደርገዋል የሚል አይነት ግምት ከሆነ እኔ እንደዛ አይመስለኝም። እና በእኛም መካከል እንደዛ አይነት ሀሳብን እንትን የመቻቻልና ሀሳብን ይሄኛው ይበልጣል ይሄኛው ይበልጣል በሚለው ላለመታረቅ የመወሰን ወስኖ የመቅረብ አይነት ሁኔታ ስላለ እንጂ ያሉት ችግሮች እንደዚህ ብለው እንትን የሚሉ አሰች እንደዚህ ጎልተው እንኳ ለሕዝብ ዳኝነት የሚያስ የአላማ ልዩነት እስካልሆነ ድረስ ለሕዝብ ወይም ለሚዲያ ዳኝነት መሄድ ያለባቸው ነገሮች አሉ ብዬ አላስብም። እንዳለው አንዳንድ አልፎ አልፎ የሚሰሩ አንዳንድ ነገሮች አሉ እነዛ ላይ ትክክል ያልሆኑ ነገሮች ካሉ እነዛን ትክክል አይደለም ብለን እኔ በበኩ ላይ ትክክል አይደለም ብዬ የምናገረው አለ። በውይይት የሚፈታ ነው እሱ። በጥቅምቱ በተለይ እንደው ወደ ጥላሁን ከመሄዳችን በፊት በነገራችን ላይ አቶ ኃይሌ ተፈራ፣ አቶ ሳምሶን ተፈራ ትዕግስታችሁን እንጠይቃለን። መጨረሻ ላይ ሁሉንም አድመጣችሁ ነው እናንተን እንደ መሀል ሰው እንድትናገሩ የምናረገው። አለም አንድ ቀደም ሲል ጥላሁን ያነሳው ከዚህ ቀደም የጋበዝናቸውን በነ ጥላሁን በኩል ያሉ ሰዎች ያነሱ ነገር አለ በእነ ጥላሁን ጥላሁን ወጣት ሰው ነው። እንደ ደራገን እና ወጣት የሆነው ወይም አንዳንዶቻችን አስራ ስድስት ይላሉ እነሱ፣ ወይ አስራ ሰባት ይላሉ እኛ ውስጥ ብዙዎቻችን ጋር ችግር የለም። ችግር ያለው እዚህ ቦርድ ውስጥ ወይም እዚህ ፌዴሬሽን ውስጥ የድሮዎቹ የቆዩት ሰዎች ናቸው። እሱም ብሏል፣ ከዚህ ቀደም ሌሎቹም ብለዋል። ይሄን ነገር ታዝበሃል? አለምን ደግሞ በአጭሮችን ስ በተወሰነ ደረጃ ያየሁት አለ፣ ግን ይህን ያህል ጎልቶ እንደው የመከፋፈሉ ምንድን ነው ያለ እንግዲህ በሀገራችንም በተለምዶም በእኛ በኢትዮጵያውያኖች እንትን ቀደም ብለው ልምድ ያላቸው ብዙ ያሰራር እንትን ውስጥ አንድ ድርጅትም ውስጥ ሆነ ሌላ እንትን ውስጥ ያሉ ሰዎች እዛ ውስጥ ካለፈው እነሱ ከሰሩበት፣ ካለፉበት ህይወት ብዙ ነገር እንማራለን የሚል እምነት አለ እና እነዛን ሰዎች ከዚህ በፊት ስላለው አሰራር አሁን ለምሳሌ ብዙ አዳዲስ የመጡ ሰዎች ለምሳሌ ከዚህ በፊት የተወሰኑ ህግ ውስጥ ያሉ ግን በሁለት ሶስተኛ አብላጫ ድምጽ ከዚህ በፊት እኛም ሳንመጣ እኛም ከመጣም በኋላ ተወስነው በስብሰባ ምንድን ነው ስብሰባ ሚኒት ቃለ ጉባኤ በቃለ ጉባኤ ተይዘው ግን ህግ ውስጥ መካተት ሲገባቸው ያልተካተቱ ነገሮች አሉ። እና እነዛ ሰዎች በዚህ ጊዜ እኮ ይሄ ሁለት ሶስተኛው ይህንን ነገር እንዲህ አድርጎ አሜንዳ አድርጎታል ማን አስተካክሎታል ይሄንን ህግ ይላል ህጉ። ደግሞ ተጽፎ የተቀመጠው ያኔ እንዳለ ነው። ያ ህግ ሲለወጥ በሁለት ሶስተኛ እንትን ህግ ውስጥ መግባት ሲገባው አልገባም። እንግዲህ በዛ ጊዜ አንዳንዶች የሰሩት የጻፊውም ሆነ በዛ ጊዜ በፕሬዚደንት ደረጃ ያሉትም ሰዎች ስህተት ሊሆን ይችላል። ያ ነገር ግን ህግ ውስጥ ስለማይታያቸው አሁን አዲስ የመጡት ሰዎች የት አለ ህጉ ሉና ያንን ህግ ያነቡታል። ከዛ በኋላ የተለወጡትን ነገሮች ስለማያውቁ እነዛ ሰዎች፣ በዚህ ጊዜ እኮ እንዲህ ተደርጓል ብለው በሚሰጡት ጊዜ እናንተ ያን ጊዜ እንዲያደረጋችሁት ያኔ የሰራችሁትን ነገር መለሳችሁ ለማምጣት ምናምን በሚል እንትን ያደርጋሉ። ይሄ ነው ብዙ ጊዜ ነው የሚታየን ችግር። ከዚህ በፊት የተወሰኑ ውሳኔዎች በህግ ደረጃ መቀመጥ ያለባቸው በትክክል እዛ ውስጥ ገብተው አልተቀመጡ፣ በሚኒስ ደረጃ፣ በቃለ ጉባኤ ደረጃም የተያዙትን ሰዎች አንዱ ሌላው ችግር። ቀጣይነት እንዲኖሩ ይሄ ድርጅት ሲያስፈልግ፣ አዲስ ሰው ሲመረጥ የበፊተኛውንትን ከዚህ የበፊተኛው ተመራጭ ከዚህ በፊት የተሰሩትን ነገሮች የተለወጡትን ነገሮች የተወሰኑትን ውሳኔዎች ያንን ጠቅለል ያለ ዶክመንት ለሚቀጥለው ተመራጭ ወይም ባለ ኃላፊ አስረክቡ የመሄድ ነገር ስለሌለ ምናልባት እነዚህ ሰዎችም ትንሽ ነገሮ እንትን ተምታቶባቸው አደናብሯቸው ሊሆን ይችላል። ምክንያቱም እዛ ላይ በጽሁፍ ያለ በህግ ደረጃ የተቀመጠው ነገር ሚኒት ደረጃ ካለው ጋራም በግልጽ አልተነገራቸውም። እነሱም መፍረድ አይቻልም። ግን ደግሞ እነዚያ የቆዩትን ሰዎች እንደዚህ በምንጠይቅ ጊዜ ቶሎ ብለው እናንተ እዚህ ዓመት ይህን ያህል እዚህ ይህን ያህል ቆይታችሁ። አንድ ሰው እኮ ብዙ ስለቆየ ብዙ ስላገለገለ መሰደብ ወይም መወቀስ የለበትም። ያ የሚመጣው ሰው መጥቶ ደግሞ ከእሱ የበለጠ ስራ አሳይቶ እሱን እንደውም አክብሮ ይዞ መቀጠል ነው ያለበት መልካም እንደዚህ አይነቱ እሱማ ነው ሌላ ዓላማ ይዘው መጡ ስለተባለ ነው እሺ መልካም የችግሮቹ ዝርዝሩ ውስጥ አንገባ እንግዲህ ግራና ቀኝ ሀሳባችሁን ተመልክተን ወደፊት የሚያራምዱ ነገሮች ላይ ማተኮር ነው እየሞከርን ያለ ነው በሁለታችሁም በኩል ወደፊት ያራምዳል የምትሏቸውን ነጥቦች ፈንጠቅ አርጋቸዋል በመፍትሄ አማራጭነት እንጠይቃቸዋለን ይመስለኛል አቶ ጥላሁን አሁን ከምታነሳው አቶ አለም አሁን የምታነሳው ጥያቄው የሚዛን ነው። ከልምድ ከካበተ ልምድ ብዙ ጊዜ ከተሰራበት አሰራር ትምህርት መውሰድ ይቻላል ይገባልም። የቆየ ሁሉ ጥሩ አይደለም የሚል ድምዳሜ ላይ መድረስ በራሱ ስህተት ነው። የቆየ ሁሉ ደግሞ ትክክልም ነው ብሎ ማሰብም ልክ አይደለም። በሌላ ደግሞ በአንጻሩ የአቶ ጥላሁን ቀደም ብሎ የጠቀሰውን ለማስማማት፣ ከዚህ ጋር አዲስ ሀሳብ አዲስ አሰራር ወደፊት የሚያራምድ ቀድሞ ያልሰራን ነገር ትቶ ወደፊት የሚወስደውን መመልከቱ የሚዛን ጥያቄ ይመስለኛል። ፍቃደኝነቱ የልብ ፍቃደኝነቱ ካለ እዛ ላይ ማተኮር ይቻላል። ሁለታችሁ ለመስማማት በምትሞክሩበት መንፈስ ካየን የመጨረሻ ጥያቄ ለአንተ ወደ አቶ ጥላሁን ከመመለሳችን በፊት አዲሱ ቅድም ያነሳዋለ አንተ እንደ ግልህ እንደ ቡድንም አይሆን በእኛም በኩል እንዲህ አይነት ድክመት አለ በእኔም በኩል እንደ አንድ አባል ይህን መመልከት ይገባኛል። እርማቱ የተሻለ ሁኔታ ሊመጣ የሚችለው እዚህ ጋ ብቻ ችግር አለ በማለት ስለማይሆን እኔም ራሴ እነኚህን እንደ ድክመት እቀበላለሁ፣ ልናሻሽል ልናስተካከላቸው ግን እንችላለን የምትለው በአቶ ጌታቸውን በኩል የተነሳ የቀረበ ትችት አለ። የተማከለ አሰራር አንድ አይነት ወጥ አሰራር አልተከተለም የሚል ሀሳብ ቀርቧል። እንድሻሻል ከፈለግ የመጣውን አስተያየት ተቀብሎ በዚህ መልኩ መታየት አለበት ማለት ይጠይቃልና፣ ምንድን ነው የምትቀበለው አንተ በእኛም በኩል ወይም በእኔም በኩል ወይም እኔም በሚመስሉ ሰዎች በኩል ይሄን አይነት ድክመት አለ ብለህ የምትለው ሊታረም የሚችል ያ ሊታረም የሚችል እኔ ምለው መጀመሪያም እንደተናገርኩት ነው። ይሄንን ነገር ፕሬዚደንቱም የተሰጠውን የስልጣን መዋቅር አልፎ የሚሄድበት ሁኔታ እንዳይኖር እያንዳንዱ የቦርድ አባልም ደግሞ ለዚህ ፌዴሬሽን በምን መንገድ አስተዋጽኦ ማድረግ እንዳለበት የቦርድ አባሉ አስተዋጽኦ ምን መሆን እንዳለበት በግልጽ መቀመጥ መቻል አለበት። ከዛ ወዲያ ደግሞ የምረጥናቸው ሰዎች የኤግዜኪቲቭ የማን ስራ አስፈጻሚ ኮሚቴ ብለን የምንመርጣቸው ሰዎች እንዴት ነው ስራቸውን ማካሄድ የሚችሉት በእያንዳንዱ በሚያደርጉት አንድ እርምጃ ቦርዱ እየገባ የሚወዛገብበት ከሆነ የስራ አስፈጻሚ ኮሚቴ አያስፈልግም የሚል እምነት ነው ያለኝ። ምክንያቱም ቦርዱ በሙሉ ነው ስራ መስራት የሚፈልገው። ዴይ ቱ ዴይ ስራውን እኛ ቀን በቀን ስራውን የቀን የቀን ተቀን ስራውን እንዲሰሩ የመረጥናቸው የእንትን አባሎች የስራ አስፈጻሚ ኮሚቴ አባሎች ህጉ በትክክል በግልጽ ተቀምጦላቸው፣ ልካቸውን፣ መጠናቸውን፣ ወሰናቸውን አውቀው ስራቸውን በትክክል እንዲሰሩ ከዛ ውጪ ከተጻፈው ህግና በተለምዶ ከሚሰጣቸው የአሰራር እንትን የአሰራር ድርሻ ውጪ ሄደው እንትን ሲሉ ቦርዱ ያኔ ይሄ ህጉን አልፋችኋል፣ ይሄ ደግሞ ስልጣናችሁን አልፋችኋል። ይሄ ደግሞ ቦርድ ሌላው ደግሞ ቦርድ ማወቅ ያለበትና ቦርድ በቦርድ መወሰን ያለባቸው ነገሮች በደንብ ተለይተው መታወቅ አለባቸው። የቦርድ ዲስ የቦርድ ውሳኔ የሚያስፈልጋቸው ነገሮች ሲኖሩ የስራ አስፈጻሚ ኮሚቴ በግድ የለሽነት ተነስቶ ለመወሰን መሮጥ የለበትም። ቦርድ ማወቅ ካለበት ቦርድ መወሰን ያለበት ነገር ከሆነ ጉዳዩን አምጥተው ያለው ሁኔታ ይሄ ነው ብሎ በግልጽ ለቦርዱ አብራርተው ከዛ ወዲያ ቦርዱ ተከራክሮበት መፈጸም ያለበት ነገር አለ። ግን አሁን ቅድም እንዳልኩት ኦክቶበር ድረስ ጠብቀን ብዙ ውሳኔዎችን በቦርድ የምንወስናቸው ነገሮች ብዙ ካደረግ ናቸው የፖሊሲና የአመራር ሜጀር የሆነው የፖሊሲ ትልልቅ የሆነው የፖሊሲ እና የአሰራር ትልልቅ የህግ ጉዳዮችን ነው ቦርዱ መወሰን ያለበት። ቀን ተቀን ስራውን ግን ግልጽ አድርገን ያንን ነገር እንትሮ ነገርለና ለሁሉም ነገር ቦርድ እየገባ መወዛገብ የለበት ነግረህን አለሱን አለም አንድ ግን ጥላሁን ያነሳው ሁለት ተጨባጭ በክስ ደረጃ ነው ይሄ። ፕሬዚዳንቱ አጠፍቷል የሚልበት የቬጋስ ቡድንና የዳላስ ቡድኖችን ሁኔታ በተመለከተ በፕሬዝዳንቱ ብቻ የተላለፈ ውሳኔ ብዙዎችን አስቀይሟል ይላል። ያንን ነገር ምን ያህል ታውቃለህ? ምንስ መልሳለህ? ወይ እንግዲህ እኔ አሁን ዲቴይል ውስጥ ገብቼ ማ ዝርዝር ውስጥ ገብቼ ስለ ፕሬዚደንቱ ስላደረገው ነገር መናገር ትንሽ ከባድ ነው የሚሆንብኝ። የዳላስን ማነው የላስ ቬጋስን ጉዳይ በተመለከተ አቃለው የቶርናመንት አስተባባሪው እዛ ድረስ ሄዶ ያሉትን ነገሮች አጥንቶ አቅርቦ እንደ መፍትሄ ብሎ ያቀረባቸውን ነገሮች ተቀብለው ከጀመሩ በኋላ በመጨረሻ ሰዓት ላይ ወደ ወደ ቱርናመንት በሚመጡበት ሰዓት እንደገና ተጣልተው ሲመጡ እኛ አሁን በዛ ሰዓት እነሱን በማስታረቅ የቱርናመንቱን ዝግጅት ማበላሸት ስለሌለብን ይህንን ነገር አሁን እንትን አናደርገውም። አሁን የመጣው ተስማምታችሁ ካልመጣችሁ በፊት የነበሩት ሰዎች መቀጠል ይችላሉ፣ ተስማምታችሁ ከሁለታችሁም በኩል ተጫዋቾች አማክላችሁ አንድ ላይ የምትጫወቱ ከሆነ ሂዱ ተብሎ እንደተወሰነ አውቃለሁ። ያ ደግሞ ትክክለኛ ውሳኔ ነው። ምክንያቱም ውይ ጨዋታ በሚጀመርበት እሁድ ጨዋታ ሊጀመር ቅዳሜ ለትን ሰዎች መጥተው ኖ አልተስማማንም ተስማምተናል ብለው በጋራ ሊሳተፉ ከመጡ በኋላ አልተስማማንም ሲሉን ይሄ ለመወሰንም አስቸጋሪ ስለነበረ በዛ ሰዓት የተደረገውን ነገር ትክክለኛ ነው ብዬ ተቀብየዋለሁ። ውሳኔው የፕሬዚዳንቱ ነው የሚሆነው። የዳላስ ጉዳይ ግን አሁን በቅርብ የመጣ ስለሆነ እሱም ደግሞ አሁን መጨረሻ ሰዓት ላይ ይሄ የሳኖዜ ዝግጅት እንትን በሚልበት ሰዓት ነው። ቆይቶ ቆይቶ ተቆይቶ አንድ ወር ሲቀረው ይሄ ነገር የፈነዳው እና ያንንም ነገር ለማብላላትም ሆነ ነገሩን ዲቴይል አይቶ ከዛ ከያቅጣጫውም የመጡትን ነገሮች መርምሮ ለመወሰንም ሆነ አቋም ለመያዝ ከባድ ስለሆነብኝ በእኔ በኩል ትቼዋለሁ እና ምናልባት እንግዲህ ያላየሁት ነገር ፕሬዚደንቱ እንደዚህ ብሎ ወስኗል የሚለው ነገር የወሰነበት ማስረጃ ምናምን ካላቸው ትክክል ሊሆኑ ይችላሉ። ትክክል አይደሉም ብዬ አልከራከርም። እነሱ እንዲህ አይነቱ ውሳኔ ግን እንዲህ አይነቱ ውሳኔ ግን በፕሬዚዳንት ነው የሚሰጠው ወይንስ ደግሞ በ ቶርናመንት ኮኦርዲኔተር ወይም በውድድር መምሪያ ኃላፊው ነው በህጉ መሰረት አጭር መልስ አለም በህጉ መሰረት የቶርናመንት አስተባባሪው ሀላፊነት ነው መልካም አቶ አለም በበኩልህ አስፈላጊ ናቸው ያልካቸውን ከነ ችግሮቹ የምትመለከትበትን ትዝብትን ጨምረህ ገልጸህልናል ወደ አቶ ጥላሁን እንመለስ ወደ ታዛቢዎቻችሁ አቶ ሀይሌና አቶ ሳምሶን መሄድ አለብን የእናንተን አስተያየትም ግራና ቀኝ ሰምተዋል አቶ ጥላሁን ባጭሩ ለአንተም እንግዲህ የሚሻሻሉ ነገሮችን ለማድረግ ያሉትን ችግሮች ከማመን መነሳት ይፈልጋል። በመጀመሪያ አስተያየት ላይ ጠንከር ያሉ ሀሳቦችን አቅርበሃል። የቦርድ አባላት ራሳቸው የሚመጡ አማራጮችን ያለመቀበል አዝማሚያን በትችት አቅርበሃል። ይሄ ምናልባት ጥሩ መነሻ ሊሆን ይችላል። ሌሎችም የሚበልጠውን መንገድ ለመመልከትና ለዚህ ድርጅት ህልውና ከእኛ ስሜት ከእኛ የግል ፍላጎት ያለፈ ጉዳይ አለ ብሎ ለመነሳት ጥሩ መነሻ ሊሆን ይችላል። ወደ ግልህ ላውርደው። ልክ ለአቶ ዓለም እንዳቀረብኩት ሁሉ አንተም እንደ አንድ የቦርድ አባል ተሳታፊ ነህና አንተም መፍትሔ እንደሚፈልግ ሰው ስህተት ውስጥም አካል ተደርገህ መቆጠር አለብህና አቶ ዓለምን እንደጠየቅ ነው፣ በአንተስ በኩል ከአንተ ጋር ባሉ ሰዎች በኩልስ የትኞቹ ስህተቶች ናቸው ነቅሳችሁ እኚህ ሊሻሻሉ? ምክንያቱም ቅድም እንደ ገለጽክልን የፊት ለፊት ተገናኝቶ የሚደረግ ስብሰባ እስከ መጥራት ሄደሃል። ስለዚህ ችግሮችን ተመልክተሃል ማለት ነው። የትኞቹን ችግሮች ታምናለህ አንተ በተጨባጭ ልንለውጣቸው ልናሻሽል እነሱ በሚባል ብቻ ሳይሆን እኛም ልናሻሽል ይገባል ትላለ? እንግዲህ እኔ የሚመስለኝ ለወደፊቱ ፌዴሬሽኑ እንዲሻሻል ሁላችንም የምንፈልግ ከሆነ በቅድሚያ መደማመጥ ያስፈልገናል። አንድ ሰው ሀሳብ ሲያመጣ ያለውን ችግር፣ የእኔን ችግር ሳይሆን መስማት ይቻልብን። ለፌዴሬሽኑ የሚጠቅም መሆን አለበት። ፌዴሬሽኑ ለወደፊቱ በህጋው መሰረት እንዲካሄድ የሚያስፈልገው የግድ ይላል። ህጋችንን መከተል ያስፈልገናል። ህግ ህጉን የምንከተል ከሆነ ያው እያንዳንዱ ነገር በስነስራ ላይ ካይሰን ግን ህጉ ለእኛ የሚመች ለአንዱ የሚመች ሲሆን ህጉን የምናፈርስ ከሆነ ለአንዱ የሚመች ህጉን የምናፈርስ ከሆነ ለፌዴሬሽኑ ሰላም አይኖረውም ብዬ አስባለሁ። እና በተቻለ መጠን ለዚህ ፌዴሬሽን ሰላም የሚሰጠው ህጋችንን መቋጨት ያስፈልገናል። አሁንም የተጻፈው ቅድም አለም ሲጠቅሰው ሰምቻለሁ። ህጉ ተጽፏል። በእርግጥ ግን ህጉ ላይ የተጠቀሱ ነገሮች ለኢሲዩ እንጂ ለቦርዱ ወይ ለተጫዋቾቹ የሚጠቅስ ብዙ ነገር አላየሁም እና ህጉን ደግሞ ማድረግ የሚቻለው መቋጭተን ማስቀመጥ የምንችለው እያንዳንዳችን በምንግባባበት፣ እኔ ለምሳሌ መጥቼ ያን ህግ አንብቤ ምግባባበት መንገድ መሆን አለበት። ምክንያቱም የተጻፈው ህግ አዋቂዎች በሚጠቀሙበት ቃላቶች ነው የተጻፈው። እና እዛ ላይ በተቻለ መጠን ተወያይተን ምንግባባበት ተደርጎ ከተሰራ ሰላም ሊመጣ ይችላል ብዬ አስባል አቶ ጥላሁን ጣልቃ ልግባ። በጣም ጥሩ ነጥብ ጠቅሰሃል። የህጉን ረቂቅ የማትስማሙበት ሀሳብ ያለበት መሻሻል የሚገባው ሀሳብ ያለበት ይመስላል። ነገር ግን አቶ አለም ቀደም ብሎ እንደ ገለጸው ያ የሚሻሻል ነገር እንዲኖርስ ቁጭ ብላችሁ መነጋገር የለባችሁም? በደፈናው ህጉንም ሊታይ የሚችለውንም ጉዳይ ወደ ጎን ከመግፋት መነጋገር ትክክለኛው አማራጭ አይሆንም። አዎ ባለፈው አሁን ማለት ትንሽ ጠቅሷት ነበር። ባለፈው ኦክቶበር ስብሰባ ዳላስ ላይ እንወያይበት ተብሎ ጊዜ አልበቃም ነበር ብዙ ታይም ስላልነበረን በስልክ እናድርገው ተብሎ ተጀመረ። አሁን በስልክ እንዳይሆን ደግሞ እንደምታውቁት ቅድምም ጠቅሼዋለሁ። አንዳንድ የቦርድ አባሎች አንዱ የቦርድ አባል ሲናገር አንዱ ባታልቃይ የገባ ፕሬዚደንቱንም፣ በስነስርዓት ስብሰባውን እንዳይመራ የሚያደርጉ ሰዎች በመካከላችን ላይ አሉ። በዚህ የተነሳ ስብሰባው ህጋችንን በስልክ መጨረስ አንችልም፣ ለኦክቶበር ይቆይና እንወያይበት ተብሎ ብዙዎቻችን በዚህ ተስማምተን እንትን አለ እና ድራፍትን ቅድም ብሎታል ተልኮ ነበር እና እኔም ራሴ አንብቤዋለሁ። የህግ የሚያውቁ ሰዎችም አማክሬ ነበር እዚህ ባኛው አካባቢ እና እየተሰጠን መልስ ከነዚህ ህግ አዋቂዎች፣ ይህን መተዳደሪያ ትንሽ ሊከብድ ይችላል እናንተ በምትገባቡበት ለምን የማይሆን አንዳንድ ቃላት ያየሁት እዚህ ህጋችሁ ላይ ያለው የህግ ባለሙያዎች የሚጠቀሙበት ቃላቶች አሉ። በሁለተኛ ደረጃ ብዙውን የሚደግፈው ለኢሲው እንጂ ለቦርድ አባልና ለተጫዋቾች የሚጠቅስ ነገር የለውም በሚል ላይ መጣ። ይህንም ከአሁን በፊት ተናግሬው ነበር። አሁንም ኦክቶበር ራስ አንድ ቀን ጨምረን ለሁላችንም ተስማምተን ይህን ህግ ማጽደቅ የግድ ይልብናል ይህ ነገር ሰውዬውን ጌታቸውን ክረድት ከምሰጠው ይህ ለእንትን ለመስራት ብዙ ጥሯል ግን በመካከል ላይ አንዳንድ እሾዎች ስላሉ የሚቀበሉትም አይቀበሉትም አሉ ግን የግድ ይላል ይህን ነገር አጽድቀን ይህን ህግ ግን ለብዙ ጊዜ የምንጠቀምበት መሆን አለበት ህጉ ነው ዋናው ለእኛ የሚያደርገው ግን ህጉን ደግሞ ካጸደቅን ለወደፊቱ ይህን ህግ እንጠቀመዋለን አንጠቀመውም እያንዳንዱ ሰውን ይህ ህግ አቅርቦ አክብሮ መከታተል ያስፈልገዋል። ከህግ ውጭ የሚሰራ ነገር አለን። ይህ በባህላዊ ነገር የምናደርጋቸው ነገር ይህ ኮስ ኦኬ ነው እንደዚህ ሁን የምንል ሰዎች አለን፣ ግን በዛ መሆን የለበት። ጥላውን አሁን አንተ ራስህ መለስከው ችግር የለም ማለት ነው። እንግዲህ እናንተ ያለባችሁ ለምን አንዱ ችግር ህጉ ነው ብለህኛል። ይሄ ህግ በኦክቶበር ባለፈው ጥቅምት በዳላስ ባለፈው አመት ማለት ነው ለመዋየት ፈልጋችሁ ጊዜ አጠረ፣ ወደሚቀጥለው ጥቅምት ተሻግሯል። መወያየት ደግሞ መፍትሄ ነው ብለሃል አንተም። ስለዚህ የህጉ ጉዳይ ችግር ሆኖ በአሁን ሰዓት መነሳት የለበትማ። ምክንያቱም ጥቅምት ገና አለመጣም፣ አልተወያያችሁበትም። ጥቅምት መጥቶ ተወያይታችሁ ሀሳባችሁን እምቢ ቢሉ ብዙዎቹን ተጫዋቾች የማይጠቅም ህግ ከሆነ ያኔ እንደ ችግር ማቅረብ ይቻላል። ስለዚህ አሁን ፋይናል ወይ የመጨረሻ ተብሎ የረቀቀው ህግ ችግር ሆኖ ሊቀርባ አይገባማ። አጥላ አሁን ገባኝ። አሁን እኔ የምናገረው ያለው አዲሱን ህግ ለማጽደቅ ነው። ምን ሄደ ያለን አሁኑ የምንጠቀመው የቱ ታውዝንድ ፎር የነበረውን ህግ ነው። የሁለት ሺ አራቱን የሁለት ሺ አራቱን ከቀሳ የሁለት ሺ አራቱን ህግ ነው የምንጠቀም ያለን አሁን። አለም የጠቀሰው ግን ለአዲሱ ለወደፊቱ የሁለት ሺ አራቱን አሻሽለን መጥተዋል። ያን የምናሻሽልበትን ቀን ነው አሁን። ስለዚህ ጉዳይ ነው የምንወያየው ያለን እኮ፣ ይሄ የረቀቀው ህግ እንደ ችግር ለምን ይመጣል ነው ወይም ያል ገባኝ ለመቅረብ። አይ፣ ሌላም አንድ ነጥብ አንስቷል። አንዳንድ የቦርድ አባሎች ለመነጋገር እንኳን ፈቃደኛ አልሆኑበትም ብሏል። እና ያው የግራ የቀኝ ሳይባል መታየት ያለበት ነው፣ መነጋገር ያለባቸው ነው፣ ማየት አለብን መስለኝ። እነዛ አንዳንድ የቦርድ አባሎች ደግሞ አሉና እንደሚገባኝ እንግዲህ ከጥላሁን በኩል ያሉ ናቸው። ልክ ነኝ ጥላሁን? በእናንተ በኩል ለመወያየት ያልፈለጉ ሰዎች ይኖራሉ ወይም ቡድኖች?